እኑ፣ ጤና ይስጥልኝ፣ አድማጮቻችን እንደምናመሻችሁ። ባለፈው ቅዳሜና እሁድ በተለያዩ የኢትዮጵያ ከተሞች በተካሄዱ የተቃውሞ ሰላማዊ ሰልፎች ወደ አንድ መቶ የሚጠጋ ሰው መገደሉና በርካቶችም ለከባድ ድብደባና ስቃይ እንዲሁም እስር መዳረጋቸው ማነጋገሩ ቀጥሏል። የጸጥታ ኃይላት የወሰዱት ይኸው ከመጠን ያለፈ ነው የተባለ እርምጃ የተባበሩት መንግስታት የሰብአዊ መብቶች ኮሚሽነርን ጨምሮ በተለያዩ ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶችና በዓለም አቀፉ ማህበረሰብ ተወግዟል። የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽነር መንግስት በኦሮሚያና በአማራ ክልሎች ከመጠን ያለፈ ኃይል ተጠቅሟል መባሉን የሚያጣሩ ዓለም አቀፍ ታዛቢዎች ግጭት ወደ ተካሄደባቸው አካባቢዎች እንዲገቡ እንዲፈቅድ የኢትዮጵያን መንግስት ጠይቋል። ለተቃውሞ አደባባይ የወጡት ያካሄዱት ሰላማዊ ሰልፍ መሆኑን ቢናገሩም መንግስት ግን ሰልፉን በውጭ ጠላት ኃይሎች የተደራጀ ነው ይላል። በአዲስ አበባ በአማራና በኦሮሚያ ክልሎች የተካሄዱት የእነዚህ ሰላማዊ ሰልፎች መጨረሻ ግድያ፣ ድብደባና እስራት መሆኑ ልዩ ልዩ ጥያቄዎችን እያስነሳ ነው። መንግስት ሰልፎቹን ለመበተን ጠንካራ እርምጃዎችን እየወሰደ የተቃውሞ ሰልፉ እንዲቀጥል የሚደረገው ጥሪ አልቆመም። ይህ ወዴት ያመራል? በኢትዮጵያ የፖለቲካ ሂደት ላይስ ምን ተጽዕኖ ይኖረዋል? የዛሬው እንወያይ የሚያተኩርባቸው ነጥቦች ናቸው። በዚህ ላይ የሚወያዩ ሶስት እንግዶችን ጋብዘናል። እነርሱም አቶ ስዩም ተሾመ የአምቦ ዩኒቨርሲቲ መምህርና ብሎገር ከኢትዮጵያ፣ አቶ ግዛቸው ኤቢሳ የሰብአዊ መብት አቀንቃኝ ከኔዘርላንድስ፣ አቶ አሉላ ሰሎሞን የግጭት አፈታት ዘዴዎች ምሁርና የቀድሞ የመቀሌ ዩኒቨርሲቲ መምህር ከኒውዮርክ ናቸው። እንግዶቻችን ጥሪያችንን አክብራችሁ በዚህ ውይይት ላይ ለመሳተፍ ስለተገኛችሁልኝ አመሰግናለሁ። በመጀመሪያ አቶ ስዩም የተቃውሞ ሰልፍ በተካሄደባቸው አካባቢዎች የመንግስት ኃይሎች የወሰዱት እርምጃዎች አለቅጥ የበዛና ዘግናኝ ናቸው የሚሉ ዘገባዎች አሉ። መንግስት ግን ይህን ያስተባብላል። እርስዎ ባሉበት አካባቢ ምን ታዝበዋል? ምንስ አይተዋል? በቅድሚያ ሐምሌ ሀያ አራት ጎንደር ላይ የተካሄደ ሰላማዊ ሰልፍ ነበረ በጣም ብዙ ሰዎች ተሳታፊ ነበሩና በጣም ሰላማዊም ነበረ። በሳምንቱ በተለያዩ የኦሮሚያ ከተሞችና አካባቢዎች ተመሳሳይ ሰላማዊ ሰልፍ ለማድረግ ጥሪ የተካሄደ ሀምሌ ሰላሳ ላይ በተለያዩ በኦሮሚያ ክልሎች የሚገኙ ቦታዎች ላይ ሰላማዊ ሰልፍ ተካሂዷል። እኔ የምኖርበት መልሶ ከተማ ውስጥም በእለቱ ሰላማዊ ሰልፍ ተካሂዷል። በእርግጥ ወጣቶቹ እንዳሰቡ ሰላማዊ ሰልፍ አድርጓል ማለት አይቻልም። ምክንያቱም በወቅቱ የክልሉ ልዩ ኃይልና የፌዴራል መከላከያ ሰራዊት በቦታው ደርሰው ከሰላማዊ ስልክ ሰዎች ጋር ግብግብ ነበር። ስለዚህ በኦሮሚያ ክልል በተለይ ሐምሌ ሰላሳ እና ከዛ ቀጥሎ ባለው ቀን የተካሄደው ሰላማዊ ሰልፍ ምንድን ነው? በተለያዩ ኦሮሚያ ከተሞች ላይ አዲስ አበባን ጨምሮ፣ ጎንደር ላይ የተካሄደው ያንን ድብደባ ስርዓት፣ የሰው ህይወት መጥፋት ሳይከሰት በተመሳሳይ የሆነ ሰላማዊ ሰልፍ ማድረግ እንችላለን ወይ የሚል ትሬን የተላለፈውን የተደረገው ሙከራ ነው። ግን ወደ መቶ የሚጠጉ ሰዎች ህይወት ጠፍተዋል። በጣም ብዙ ሰዎች ታስረዋልም፣ የተጎዱም አሉ። ስለዚህ ይሄ የሚያሳየው በእርግጥ መጀመሪያ ላይ እንደታሰበው ሰላማዊ ሰልፍ ማድረግ እንችላለን ወይ የሚል ሙከራ ነበር የታሰበው። ያን ነገር ተደርጎ የተረጋገጠ ነገር ምንድን ነው በሰላማዊ መንገድ የተቃውሞ ሰልፍ ማካሄድ የማይቻልበት ሁኔታ እንዳለ ነው የሚያሳየው፣ ያረጋገጡትም ያ ይመስለኛል። አቶ ግዛቸው እርስዎ ከኢትዮጵያ ውጭ ቢሆኑም ካሉበት አካባቢ ሆነው ባገኙት መረጃ የሰልፎቹን አካሄድና የመንግስትን እርምጃ እንዴት ነው የሚገመግሙልን በተለይ የመንግስት ፍሬሚንግ ምን ይመስላል ከሚለው ብነሳ ገና ሰላማዊ ሰልፎቹ ከመደረጋቸው በፊት በሚዲያ ውስጥ ያደርግ የነበረው ማስፈራሪያዎችና ዛቻዎች ይሄን ሰልፍ የጠሩት የኢትዮጵያ ጠላቶች ናቸው የሚል ነበረ፣ አገርን የመበጥበጥ እቅድ ያላቸው የሚል ነበረ። በእርግጥ እነኚህ ሰልፍ ጠሩ የተባሉት አካላት የኦሮሞ አክቲቪስቶች ማለት ነው የኢህአዴግ ጠላት ሊሆኑ ይችላሉ። በፍጹም ግን የኢትዮጵያ ሕዝብ ጠላት ወይንም የኦሮሞ ጠላት ሊሆኑ አይችሉም። ምክንያቱም ሕዝቡን ለመብቱ እንድነሳ እንድጠይቅ እየገፋፉት ነውና። ስለዚህ መንግስት እንደዚህ ያን ሁሉ ማስፈራሪያና ዛቻ ወደ ጎን በመተው መፍታቸውን በአደባባይ ለመጠየቅ የወጡ ዜጎች ላይ የጥይት ውሩምታ ነበረ ያዘነበባቸው። ይሄ ከአይሲስ የሚለየው ነገር ብኖር የመንግስት ስልጣን መቆጣጠሩ እንጂ ሌላው ድርጊቶቹ የምናያቸው ዘግናኝ ድብደባዎች፣ ግድያዎች እና ፎቶግራፎች ከአይሲስ የሚለይ ድርጊት አለመሆኑን ነው የምንረዳው። የመንግስት አጸፋ፣ አቶ አሉላ የእርሶስ አስተያየት ምንድን ነው? እጅግ ያሳዝናል። የሰው ሕይወት አልፏል። ንብረት ወድሟል። ከጸጥታ አስከባሪም እንዲሁ ከሰላማዊ ዜጎችም የሕይወት እልፈት አጋጥሟል። ይሄ በጣም ያሳዝናል። አዝኛለሁ። ምክንያቱም እንደዚህ አይነት ጉዳዮቻችን በተለይ በዚህ ዘመን በሰለጠነ አኳኋን በውይይት ዘዴ መፈታት ሲገባቸው የህዝብ ጥያቄ በሰላማዊ መልኩ ቀርቦ መንግስትም ለዛ ተገቢ የሆነ ምላሽ የሚሰጥበት አሰራር ልናበጅ ሲገባ እንደዚህ መፈጠሩ እንደ ሀገር እንደ ህዝብ አጠቃላይ ያሳዝናል። ወደ ሰልፎቹ ይዘት ስንሄድ ግን በተለይ በኦሮሚያ አካባቢ የነበረው አሁን ብቻ የመጣ አይደለም፣ የቆየ ነው። መጀመሪያ አጀማመራቸው ሰልፎቹ በጣም ፍጹም ሰላማዊ ነበሩ። በሂደት ነው ትንሽ ቫዮለንት ወደሆነ ነገር እያደጉ የመጡት። በዚህም የተነሳ መንግስት በዛ ላይ አጸፋ ለመውሰድ በሞከረበት ወቅት ብዙ ህይወት አልፏል። የመንግስት የጸጥታ አስከባሪዎችም እንዲሁም ንጹሐን ዜጎችም ህይወት አልፏል። አጠቃላይ ሂደቱ ወደ ጦር አውድማነት የተቀየረበት ሁኔታ ነው የተፈጠረው። በዛ አካባቢ የሚኖሩ ሌሎች ዜጎችም እንዲሁ ንብረታቸው ተዘርፏል፣ ማሳዎቻቸው ተቃጥለዋል። በተለይ ከክልሉ ውጭ የሆኑ ብሔረሰብ ተወላጆች በዛ አካባቢ ይኖሩ የነበሩ ጥቃት ደርሶባቸዋል። ስለዚህ መንግስት ደግሞ በዚህ ሂደት የሀገር ሰላምን እንዲሁም የዜጎችን ሰላም የማስጠበቅ እንዲሁም የመከላከል ግዴታ አለበት ብዬ አምናለሁ እኔ ስለዚህ የተፈጠረው ሁኔታ በሂደት የመከላከልና እንዲሁም የህዝብን ጥያቄ የማዳመጥ ግድ ነበረና ስለዚህ ማስተር ፕላኑ እንዲቀለበስ ተደርጓል። ይሄ መንግስት በዚህ ረገድ ጥሩ ውሳኔ ወስኗል። ከዛ ወዲህ ግን ሁኔታዎች እየተቀየሩ ነው የመጡት። በተለይ ከማስተር ፕላኑ መሰረዝ በኋላ የኦሮሞ አክቲቪስቶች ፌዴሬሽኑ በትክክል ይተግበር ኦሮሚያ ክልልና የኦሮሞ ብሔረሰብ በኢትዮጵያ ያለው ተገቢ ቦታ ይሰጠው የሚል በኦሮሚያ በኩል በሰሜን ጎንደር በኩል ደግሞ የዚሁ በተለይ በድሮ የነበረው የግዛት መሰረት ያደረገ አከላለል ተከትሎ ወልቃይት ወደ ጎንደር የሚመለስበት ጥያቄ እየተስፋፋ መጣ። በዚህ ምክንያት ነው ነገሮቹ ከመስመር የወጡ ወደ አልተፈለገ በውይይት መፍታት ስንችል ወደ ግጭትና ወደ ሰው ህይወት ህልፈት የደረሰው ማለት ነው። አብዛኛው ሰልፍ በየመገናኛ ብዙሀኑ እንደተነገረው አጀማመሩ ሰላማዊ ነው እና ለተነሱ ጥያቄዎች መልስ ከመስጠት ይልቅ ፈጥኖ የሀይል እርምጃ መውሰድ ለምን አስፈለገ? አቶ ስዩ ሰላማዊ ሰ የመንግስትና የጸጥታ አስከባሪ ሰራተኞች የስራ ድርሻቸው በዋናነት የግለሰቦችን እና የመንግስትን ንብረት እንዳይወድም ህይወት እንዳይጠፋ መጠበቅ ነው እንጂ ሰላማዊ ሰልፍ የወጣን ሰው በጦር መሳሪያ መግደልም ሆነ ማስፈራራትም አግባብ አይመስለኝም። በመሰረቱ ህገ መንግስቱን ተግባራዊ አለማድረግ ሀገሪቱን ህገ መንግስት የበላይ ህግ ነው፣ ያንን ተግባራዊ አለማድረግ ነው ነገሩ የሚጀምረው መፍትሄውም ሊሆን የሚችለው በሂደት ያው በዋናነት ይህን ህገ መንግስት በአግባቡ ተግባር ላይ በመዋል ነው። ለምሳሌ በዋናነት ከአስራ ዘጠኝ ዘጠና ሶስት ጀምሮ በገዥ ፓርቲ መሀል ውስጥ የነበረ መከፋፈል አለ። ከዛ በኋላ ፓርቲው እየወሰዳቸው የነበሩ እርምጃዎች አሉ፣ እያወጣቸው የነበሩ ህጎች አሉ። እነዛ ነገሮች ህገ መንግስቱን እየተዛረሩ ፓርቲው ከህዝብ ጋር ያለው ግንኙነት እያቋረጡ የህዝብን ጥያቄና የህዝብን የሱ ጥያቄዎችን በአግባቡ ለምላሽ ለመስጠት እየከበደ የመጣበት ሁኔታ ነው ያለው። የወልቃይት ጉዳይን ብንመለከተው መሰረታዊ ችግሩ ምንድን ነው? አሁን ጎንደር ላይ ለተካሄደው የህዝብ ተቃውሞና አመዝ እና ከዛም በኋላ የተፈጠሩ ነገሮች ዋናው ምክንያት እነዚህን የወልቃይት ኮሚቴ የሚባሉ አምስት ሰዎችን ለማሰር የተደረገ ሙከራ ነው። ከዛ ነው ዋና የሚመጣው። እነዚህ ሰዎች በመጀመሪያ ከሚኖሩበት ወልቃይት አካባቢ ተነስተው ወደ አማራ ክልል ሄደው ጎንደር ከተማ የሚኖሩበት ምክንያት ምንድን ነው ብለን ስናይ የትግራይ ክልል ክልላዊ መስተዳደ ለእነዚህ ሰዎች አግባብ የሆነ መልስ በትክክለኛ በጠየቁት መልኩ በሕገ መንግስቱ መሰረት ምላሽ ስላልሰጣቸው ነው። ስለዚህ እነዚህ ሰዎች በመሰረቱ ከወረዳ ጀምሮ ዞን እስከ ክልል እስከ ፌዴሬሽን ምክር ቤት ድረስ ሄደው አመልክቷል። እነዚህ ሰዎች የህዝቡን ጥያቄ ይዘው የቀረቡት እና በሕገ መንግስቱ መሰረት ምላሽ ሊሰጣቸው ይገባ ነበር። በሕገ መንግስቱ መሰረት ምላሽ ስላልሰጠናቸው እነዚህ ሰዎች ሸሽተው ሌላ ወደ አላስፈላጊ ነገሮች ገቡ። ያም በመሆኑ ምክንያት በአማራ ክልል የታየው አይነት ተቃውሞና ከዛ በኋላ የተከሰቱ የንብረትና የህይወት መጥፋት ተከሰተ። በተመሳሳይ በኦሮሚያ ክልል አሁን ምንድነው መሰረታዊ ችግር? በህገ መንግስቱ መሰረት የክልሉ ልዩ ጥቅም ሊከበር የሚችልበት በህገ መንግስቱ በሚፈቅደው መሰረት ህግ እስካለ ህግ ማዕቀፍ እስካልወጣ ዝርዝር የአሰራር መመሪያ እስካልተቀመጠ ድረስ መስተዳደሩ የህዝቡን ጥቅምና ተጠቃሚነት ወይም ፍትሐዊ ተጠቃሚነት ሊያረጋገጥ የሚችልበት ምንም መነሻ የለውም። አቶ ግዛቸው አሁን ቅድም አቶ አሉላ እንዳነሳቸው መንግስት ጸጥታ የማስከበር ግዴታ አለበት በሚል በአንድ በኩል ለሞቱት ዜጎች አዝናለሁ፣ አዘን ተሰምቶኛል እያለ በሌላ በኩል የጸጥታ የማስከበር ግዴታ አለበት እያለ አንዙ የአዞ እንባ የሚያነባበት ጉዳይ ይሄ የኢህአዲግ የተለመደ ናሬቲቭ በመሆኑ ሊስተካከል ይገባል። ለምንድን ነው ይሄን የምለው? ቅድም አቶ አሉላ እንዳነሳው ሰልፎቹ ቀስ በቀስ ወደ ነውጥ ተለውጦ ሳይሆን መንግስት በሰላማዊ ዜጎች ላይ ቶክስ ሩምታ በመፈት ሲገላቸው ነበረ። በማሳያነት የመንዲ ምስራቅ ወለጋ የሆነውን በማቅረብ ይቻላል። አንድ ቄስ ዳንኤል አብርሃም የሚባል መጽሐፍ ቅዱስን እና መስቀልን ብቻ ይዞ ተከታዮቹን ይዞ ነበረ ሰልፍ የወጣው እነዚህ ሰልፈኞች ላይ የጥይቱ ሩምታ በማዝነብና በመግደልና በማሰር በመደብደብ ህግ ማስከበር አይቻልም። ይሄ ህግ ማስከበር ሳይሆን ህግ መጣት ነው እና ህግ በማስከበር ስም የሚደረጉ በተለይ የኦሮሞ ህዝብ ላይ የሚደረጉ ጭፍጨፋ ጭፍጨፋዎች ግድያዎች፣ ዘረፋዎች፣ የህግ ማስከበር ነው ተብሎ ሊቀመጡ አይገባም። ይሄ የመንግስታዊ ሽብርተኝነት ተብሎ ቢቀመጡ ነው የሚሻለው እና እውነታውም ይሄ ነው። አቶ ግዛቸው፣ ይሄ የአዞ እንባ አይደለም። በመሰረቱ ነገሮች ከቁጥጥር ውጭ ወጥተው ወደ ጦር አውድማነት ከተቀየሩ በኋላ የሚፈጠር ሁኔታ በጣም አሳዛኝ ነው። ወደ እርስ በርስ መተላለቅ አይነት ሁኔታ ነው የሚገባውም። ንጹህ ሰላማዊ ሰልፈኛም፣ ጸጥታ አስከባሪውም፣ የአካባቢው ነዋሪንም ባለየ ሁኔታ ወደ ጦርነት አውድማ የተቀ ባየረበት ሁኔታ ላይ የመንግስት እርምጃ የዛ እርምጃ ብሎ ለመለየትም አስቸጋሪ ነው። እንደዚህ አይነት ሁኔታ ተፈጥረው ነበር በአንዳንድ የኦሮሚያ እድል አካባቢዎች። እድል ተሰጥቶታል። ማለትም እድሉን ልጠቀም። አቶ ግዛቸው፣ አቶ አሉላ ሀሳባቸውን ከጨረሱ በኋላ ለእርሶም እድል ይሰጦታል። ስለዚህ በሂደት ሁኔታው ወዳልተፈለገ አቅጣጫ ከተቀየረ በኋላ መንግስት ያኔ የሰላማዊ ዜጎች የሰልፈኞች ብቻ ሳይሆን ሰልፉ ላይ ያልተሳተፉ በአካባቢ የሚኖሩ ዜጎችም ደህንነት የመጠበቅ ግዴታ አለበት ነው እያልኩ ያሉት። አቶ አሉላ መንግስት የሀይል እርምጃ መውሰዱ ለምን አስፈለገው? ይህ የግጭት አፈታት መንገድንስ የተከተለ ነው ወይ? በሰላማዊ ዜጎች ላይ የሚደረግ የሀይል እርምጃ የግጭት አፈታት ዘዴ አይደለም። ነገር ግን ለሰላማዊ ሰልፍ የወጡ ሰዎች ወደ ለየለት የአመፅ እና የብጥብጥ ሁኔታ ተሸጋግረው ሌሎች ዜጎችን ማጥቃት ሲጀምሩ መንግስት የሌሎች ዜጎችንም ሰላማዊ ኑሮ የመከላከል ለሰላማዊ ሰልፍ ብቻ ብለው የወጡ ዜጎችንም የመከላከልና የመጠበቅ ግዴታ አለበት። ነገር ግን ፍጹም ሰላማዊ የሆነ ጥያቄ የሚያቀርቡ ዜጎች የጉልበት መልስ አይገባቸውም። ይህንን ካደረገ መንግስት ተሳስቷል። አሁን አቶ ግዛቸው እድሉን ለእርሶ ሰጦት አለሁኝ አሉላ የሚከራከርለት ፓርቲ አንድም ጊዜ በታሪኩ ነገሮችን በውይይት ፈትቶ አያውቅም። እስከ ዛሬ በጉልበት ወይም በኃይል ነው ሲፈታቸው የነበሩት። የኦሮሞ ሕዝብ ደግሞ የዚህ የኃይል እርምጃ ተጠቂ ነው። በተደጋጋሚ ልጆቻቸውን እየቀበሩ ለትምህርት ወደ ዩኒቨርሲቲ የላኳቸውን ልጆች ኦኔግ ናቸው እየተባሉ በጥይት ግንባር ግንባራቸው እየተባለ በየ በየጫካው እየተጣሉ የሰው ዘር ማጥፋት ዘመቻ ነው ኦሮሞ ላይ ሲከፈት የነበረው። እና በሰላማዊ መልኩ እንኳን ስጠየቅ የሀይል እርምጃ ነው የሚያዘው። ሐምሌ ሰላሳ በተደረገው ሰላማዊ ሰልፍ ላይ ባዶ እጃቸውን የወጡ ዜጎች ላይ መንግስት የወሰደው ሰዎችን መግደል፣ የገቡበት ያልታወቀው ታስሮ የታፈኑ ሰዎች ቤት ቁጠራቸው፣ ስለዚህ ይሄ ሁሉ አሁን አሉላ እንዳነሳቸው ህጋዊ የመንግስት አጸፋዎች ሳይሆኑ የመንግስታዊ ሽብርተኝነት የኦሮሞ ህዝብ ላይ መከፈቱን የሚያሳይ ነው። የኦሮሞ ህዝብ ደግሞ ለዚህ የራሱን የመከላከል መብት ስላለው ቫዮለንትም ሆነ ቫዮለንትም ባልሆነ መልኩ ይሄን መብቱን ግዴታ ስላለበት ነው። ሌሎቹ ቫዮለንት በሆነም የማስከበር መብት አለው ብለዋል። ቫዮለንት ለሌላ ቫዮለንስ ይጋብዛል ለማለት ፈልጌ ነው። ግጭትን አይፈታም። ጀማሪው ና ቀስቃሹ የኢህአዴግ ፓርቲ መሆኑን መርሳት የለብህም። እዚ ጋ አቶ አሉላ፣ አቶ ስዩም በተቃውሞ ሰልፉ ምክንያት ህይወት ጠፍቷል። በአንዳንድ ማህበራዊ መገናኛዎች ውስጥ በተለቀቁ ቪዲዮዎች ሰዎች ክፉኛ ሲደበደቡ፣ ሲሰቃዩ ታይቷል። እና ነገሮች እዚህ ደረጃ እስኪደርሱና ሰው እስኪገደል ድረስ ከመንግስትና ከሰልፈኞች ውጪ የሃይማኖትም ሆነ ሌሎች ተቋማት ምን ያደረጉት ጥረት ነበረ? ምንስ ብለዋል? ይሄ በሽምግልና ወይ በድርድር ወይ በውይይት የሚሰጣ ጉዳይ አይደለም። እኛ ኢትዮጵያ ውስጥ እንደ ሀገር የቆምነው ነው። የኢህአዴግ መንግስትን እንደ መንግስት ህልውና የሚረጋገጠው በህገ መንግስቱ መሰረት ነው። ህገ መንግስቱን ተግባራዊ ካላደረገ፣ ህገ መንግስቱን ተግባራዊ ማረግ መንግስት ህዝቡን ህግ አክር ብሎ ሊያዝን ሊነግርም አይችልም። የሞራል የበላይነትም የለውም። ህገ መንግስት በአግባቡ ተግባራዊ መደረግ አለበት። እሱ እስካልሆነ ድረስ በማንኛውም መልኩ መፍትሄ ሊያገኝ አይችልም። ለምሳሌ የአዲስ አበባ ማስተር ፕላን ታይዞ የኦሮሚያው መነሻው እሱ ነው ችግር የህዝብ ተቃውሞ ተነሳ። ከተነሳ በኋላ በጣም የብዙ ሰው ህይወት ከጠፋ በኋላ በጣም ብዙ ንብረት ከጠፋ በኋላ የገዢ ፓርቲ የበላይ ሀላፊና የሀገሪቱ ጠቅላይ ሚኒስትር ህዝብ ተወካዮች ምክር ቤት ቀርበው ለህዝቡም ይቅርታ ጠይቀዋል። ያ ነገር ደግሞ መሠረታዊ ምክንያቱ የመልካም አስተዳደር ችግርና የዲሞክራሲ ጥያቄ ነው ህዝቡ ያነሳው፣ ብለዋል። ያ ሁሉ መስዋዕት ከተከፈለ በኋላ ነው። በተመሳሳይ አሁንም እንደገና ከአስረኛ ክፍል መልቀቂያ ፈተና ጋር ተያይዞ አሁንም ብዙ የተለያዩ ተቋሞች የተለያዩ አመፅ ብዙ ተማሪዎች ታስረዋል። ዜ ጥያቄ ምንድን ነው? ፈተናው ጊዜ ይራዘም ነበር አልተራዘምም። በኋላ ምንድን ነው? በግድ በኪሳራ ፈተናው እንዲራዘም ተደረገ። አሁንም ከወልቃይት ጋር በተያያዘ ከአማራ ክልል ጋር በተያያዘ ለምሳሌ የአማራ ክልል ለቅማንት ብሔረሰብና ማህበረሰብ ተገቢው የምላሽ ባለመስጠቱ ምክንያት ከሀምሳ በላይ የሚበዙ ሰዎች ህይወት ለመጥፋት ምክንያት ሆነ። በኋላ ክልሉ ይቅርታ ለመጠየቅ ተገደደ። በተመሳሳይ አሁንም የወልቃየት ጉዳይ የትግራይ ክልላዊ መስተዳደር ለወልቃየት አካባቢ ነዋሪዎች የሚገባውን ምላሽ አልሰጠም ባለመስጠቱ ይህ ችግር ተራዝሞ በአማራ ክልል የአየኑ አይነት የህዝብ ተቃውሞና የንብረት የህይወት መጥፋት ድረስ አደረሰ። አሁን ይህ መሰረታዊ ነገር ምንድ ነው ህገ መንግስቱን በአግባቡ ተግባራዊ ማድረግ ግዴታ ነው። እሱን እስካላደረግን ድረስ ዘላቂ መፍትሄ ልናገኝ አንችልም። ነው ውይይት የሚባለው ነገር መንግስት ከማን ጋር ነው የሚወያዩ? የሃይማኖትና ሌሎች የህብረተሰብ አካላት በዚህ ጉዳይ ላይ መፍትሄ ሊሰጡበት የሚችሉበት እንትን የለም። ምክንያቱም ይሄ ወጣቱ ትውልድ ነው። ወጣቱ ትውልድ እየጠየቀ ያለው በንድፈ ሀሳብ የተመሰረተ ሳይሆን መብት ሳይሆን በተግባር ላይ ህገ መንግስቱ የሚፈቅደው መብት ይከበር ብሎ ነው እየወጣ ያለው መብት እየጠየቀ ያለው። ይሄ ህዝቡን መብትን እንዲያከብር ድል እስካሰጠነው ድረስ መፍትሄ ልናገኝ የምችልበት እንትን የለም። አስታውሳለሁ ሁለት ሺህ ሰባት ምርጫ ውጤት ይፋ ሲደረግ መንግስትን መቶ ፐርሰንት አሸነፍክ ብሎ ሲል ምናልባት እናልውላም ነበሩበት እዛ ውስጥ ደስታ ሲገልጹ ነበር። መቶ ፐርሰንት ማለት ይሄ ቴዎሬቲካሊ ፈጽሞ ሊሆን የማይችል በተግባርም ደግሞ ፍጹም አፋኝ የሚሆነው ምክንያቱም መቶ ፐርሰንት አሸነፍክ የራሱ ተወካይ የለህም በጣም ሚዲያ የለም የተቃዋሚ ፖለቲከኞች ላይ ሰዎች እየታሰሩ ነው ያለበት ሁኔታ ነው። ጋዜጠኞች አገር ስ ለቀው እየሄዱ ያለበት ሁኔታ ነው ያለ በዛ ሁኔታ ውስጥ ሆነን ህዝቡ ድምፁን ሊያሰማ የሚችልበት ምን አማራጭ አለው? ስለዚህ ህዝቡ ውስጥ ከሰላማዊ ሰልፍ ውጪ በመንግስት እያስገደደውም ቢሆን ከመንግስት ጋር ተጋፍቶ ሰላማዊ ሰልፍ አድርጎ ድምፁን ከማሰማት ውጭ አማራጭ የለው። ምን አማራጭ አለው ሌላ? አቶ አሉላ አቶ ስዩም፣ ችግሩ በሽምግልና በድርድር የሚሆን በውይይት የሚፈታ ነገር አይደለም ነው ያሉት። የእርሱ አስተያየት ምንድን ነው? ውይይት ያልኩት ለምንድን ነው? በየ የመንግስት እርከኑ ከህዝብ የሚቀርቡ ጥያቄዎች አሉ በአስተዳደር ዙሪያ፣ በሙስና፣ በእኩል ተጠቃሚነት፣ የኢኮኖሚ የወጣቶች ስራ አጥነትን በመቅረፍ አንጻር እነዚህ መንግስትና ህዝብ ተቀራርቦ መንግስትም ወደ ህዝቡ ወርዶ ተወያይቶ ሊፈታቸው ይገባል። በመሰረቱ በኦሮሚያ ውስጥ የተፈጠረው ትክክለኛ የሆነ የህዝብ ጥያቄ ከህገ መንግስቱ ጋር የተያያዘ ፌዴሬሽኑ በትክክል ሙሉ ለሙሉ ኢምፕሊመንት ይደረግ፣ የፌዴራል መንግስት የፌዴራል ስርዓቱን በትክክል ፕሮቴክት ያድርገው፣ ህገ መንግስቱ ላይ የተቀመጡ ኦሮሚያ ያሏት መብቶች በትክክል ይከበሩ የሚሉ ጥያቄዎች አሉ። ይህ በምንልበት ሁኔታ ፌዴሬሽኑን የሚጻረር አኳኋን ደግሞ ወደ ጎንደር አካባቢ ተፈጥሯል። አሁን አቶ ስዩም ሁለቱም በህገ መንግስቱ ይፈታ ብለዋል። ነገር ግን በጎንደር የተፈጠረው ሁኔታ ከህገ መንግስቱ እና ከፌዴሬሽኑ ጋር የሚጻረር ነው። አሉላ ወለ የፌዴራል የፀረ ሽብር ግብረ ኃይል ወደ ጎንደር ከተማ ሲገባ ለከተማው የአስተዳደርና ጸጥታ ክፍል ኃላፊ ስለ መግባቱ መረጃ የላቸውም። ፌዴራል መንግስትም ቢሆን ወደ ክልሉ ገብቶ እርምጃ ከመውሰዱ በፊት ከሚመለከታቸው የመንግስት አካላት ጋር መነጋገር ነበረበት። አልተነጋገ ሁለተኛ ነገር ምንድን ነው እሱ፣ እነዚህ የወልቃይት ኮሚቴ ወደ ጎንደር ከተማ የገቡበት ምክንያት ትግራይ ክልላዊ መንግስት ለጥያቄያቸው አግባብ የሆነ መልስ ስላልሰጣቸው ጥያቄ ስላነሱ ብቻ እነዚህ፣ ከወረዳ ጀምሮ እስከ ፌዴሬሽን ምክር ቤት የሄዱ ሰዎች ጥያቄያቸውን በአግባብ ያቀረቡ ሰዎች የትግራይ ክልላዊ መንግስት የሚገባቸውን ትክክለኛውን መልስ ምላሽ ሳይሰጥ በመቅረቱ ምክንያት ነው፣ ሸሽተው ለደህንነታቸው ሸሽተው ወደ ጎንደር ከተማ ጥገኝነት የሄዱት። ከዛም አልፎ የፀረ ሽብር ግብረ ሀይሉ እንደሚለው ከሌሎች የፀረ ሰላም ሀይሎች ጋር ተነቀጽ இந்த நான்ர்ஸ் தேவச்ச இயக்கையா করবো মত இயக்க্যাচ্চো নলস আই কাটাচ্চো सीकर ሸሽተው ሄደው የጸረ ሰላም ሀይሎች መጠቀሚያቸውን ድረስ ከጠበቀ በኋላ ወንጀል ሰርካቸዋል ብሎ ሊያሰሚቀጠሉአቶአሉላ አንድ የፌዴራል የጸረ ሽብር ግብረ ሀይል ወደ አካባቢው የተሰማራው ምንድን ነው በአካባቢው የታጠቁ ሀይሎች እንቅስቃሴ እንዳለና የሰው ህይወት እንደጠፋ እንዲሁም ንብረት እንደተዘረፈ መረጃ ከሰበሰበ በኋላ ነው። በአካባቢው ደግሞ በተደጋጋሚ የኤርትራ መንግስት ታጣቂዎች በመላክ ሰላማዊ ዜጎች አፍኖ ይወስድ ነበር። ይህ ሁኔታ የፌዴራል የጸረ ሽብር ግብረ ሀይሉ ባለው ህጋዊ መብት ተጠቅሞ ማለት ነው፣ በአካባቢው ሄዶ እነዚህን ሀይሎች የመቆጣጠር ሙሉ መብት አለው። አደገኛ የሆነ ሁኔታ ሲፈጠር፣ አንዳንዴ ከክልል መስተዳድርና ፖሊስ ጋር በጋራ በቅንጅት ይሰራል። አንዳንዴ ደግሞ እንዲሁም በራሱ ጊዜ የፌዴራል ፖሊስ በአካባቢው ሄዶ ነገሮችን ይቆጣጠራል። ይሄ ምንም አዲስ የተፈጠረ ነገር አይደለም። ሌላው ግን እነዚህ የወልቃይት ኮሚቴ ወደ ፌዴሬሽን ምክር ቤት ጉዳያቸው ሲያቀርቡ አንዱ የተነገራቸው ነገር ወደ ክልሉ የትግራይ ክልል ጉዳዩን እንዲያቀርቡ ነው የተነገራቸው። ነገር ግን እነዚህ ሰዎች በጎንደር ከተማ ሄደው ነው የተቀመጡት። በተደጋጋሚ እንቅስቃሴያቸው ያደርጉ የነበሩት ስብሰባ ያደርጉ የነበሩት በትግራይ ክልል ውስጥ አልነበረም። ለትግራይ ክልል ምንም አይነት ፎርማል የሆነ ጥያቄም አላቀረቡም። እዛ አካባቢ ወልቃይት የጎንደር ነው ተብሎ በግዛት መሰረት ያደረገ ነው ጥያቄው ሲቀርብ የነበረው። ኦሮሚያ ውስጥ የነበረው ደግሞ ሙሉ ለሙሉ ህገ መንግስቱ ይተግበርልን፣ ፌዴሬሽኑ ማንነታችን፣ ቋንቋችንን፣ ሁሉም የሀብታችንን የመጠቀም መብት ይከበርልን የሚል ጥያቄ አንግቦ ነው የተነሳው። ይሄ ከህገ መንግስቱ ጋር ምንም ይጻረር የለውም። ጎንደር ላይ የተከሰተው ግን በድሮ አገዛዝ የጠቅላይ ግዛት አስተዳደር በጎንደር ስር ስለነበረ ወልቃይት አሁን ወደ ትግራይ መካለሉ ስህተት ነው፣ እና ወደ ጎንደር ተመልሶ ይካለል የሚል ጥያቄ አንስተዋል። በሌላ በኩል ደግሞ ቋንቋን መሰረት አድርጎ አማራ ነው መሆን ያለበት ያሉም አሉ። እንዲያውም ኮሚቴው በትክክል ካየኸው ህገ መንግስቱን መሰረት አድርጎ አማራንንና ወደ አማራ ክልል እንካለል ነው የሚለው። ይሄ ተወሰነ ሰው የሚለው ነው። አብዛኛው የሚለው ግን ጎንደር ግዛት ስለነበረ በበፊቱ የጂኦግራፊ መሰረት ያደረገ አከላለል ተመልሶ ወደ ጎንደር መግባት አለበት ነው የሚለው ይሄ አብዛኛው ሰፊው ህዝብ የሚያቀነቅነው እና በጎንደር አካባቢ የሚነገር ነው። ነገር ግን ይህ የፌዴሬሽን ጥያቄ ማንነት መሰረት አድርጎ ወደ አማራ እንካለል የማለት ጥያቄ ግን አንድ መሆን ያለበት ትግራይ ውስጥ ነው ጥያቄው። ሁለተኛ መሆን ያለበት ቋንቋን መሰረት አድርጎ ነው የሚሆነው ማለት ነው፣ ብሔርን መሰረት አድርጎ ነው። ያ ከሄድን ደግሞ ወልቃይት ውስጥ ካለው የአካባቢ ስያሜዎች፣ የህዝቦቹ ቋንቋ፣ የህዝቦቹ የብሔር ስብጥር መሰረት አድርገን ካየ ነው በህገ መንግስቱ መሰረት ማለፍ አይችልም። ፈተናውን የቀማንት የማንነት ጥያቄ የመለሰ አካል የወልቃይት የማጆሪቲ የትግርኛ ተናጋሪዎች ጥያቄ ሊያፍን አይችልም። እዚሁ ላይ ለምሳሌ እንግዲህ አሁን አንስተዋል በተደጋጋሚ የጎንደሩን የወልቃይት ጠቀዴን ጉዳይ፣ ህዝቡ ከፈለገ ለምን ህዝበ ውሳኔ እንዲጠራ አይደረግም? ህዝብ ጥያቄ ካነሳ፣ ማህበረሰብ እንደ ማህበረሰብ ጥያቄ ካነሳ ስህተትን ይሁን ትክክል ብሎ ማለት እኛ የመወሰን ስልጣን የለንም። አሉላ የሚያነሳው ነገር ምንድን ነው? የአማራ የድሮ አመለካከት ምናምን የሚለው ነገር ይሄ የተለመደ ፕሮፓጋንዳ ነው። ያቀረብናቸው ሰበር ብለው ጥያቄ ስናቀረቡ ህልውናቸው አደጋ ላይ ወደቀ፣ ደህንነታቸው አደጋ ላይ ወደቀ። ስለዚህ ትግራይ ክልል ውስጥ በነጻነት መንቀሳቀስ ካልቻሉ ወደ አማራ ክልል ሄደው ጥገን ሁለስጣቸው ማህበረሰብ ጋር ተጠብተው ጥያቄያቸውን ቢያቀርቡ ችግሩ ምንድን ነው? ነው እስከ ፌዴሬሽን የሚያደረገው የፌዴሬሽን ምክር ቤት ለክልሉ ደብዳቤ እንደመራ እናውቃለን። የክልሉ መንግስት ለዚህ የምናይ ሳይሰጥ ቆይቶ መቼ ነው ወደ ጎንደር የመጣው? መቼ ነው ጥያቄ ያቀረበው? እነዚህ ሰዎች ሲታስሩ ክስ ለማቅረብ ማንም የቀደቡ የለም። ይህ አግባብ ነው ወይስ? በተመሳሳይ እነዚህ ሰዎች ምን አማራጭ ነበራቸው? ጎንደር ከመሄድ ውጭ የነበራቸው አማራጭ አስመራ ሄደው የአስመራ መንግስት መጠቀሚያ መሆን ነው። አቶ ግዛቸው አሉለ ቅድም የኦሮሚያ ክልል ጥያቄና የወልቃይት ጥያቄ አንደኛው ህገ መንግስቱን የሚያስከብር አንደኛው ደግሞ ህገ መንግስቱን የሚጻረር አድርጎ ለማቅረብ ነው የሞከረው። ይሄ ፍጹም የተሳሳተና በጣም ኦልድ የሆነ የታክቲክ የከፋፍለ ገዛ ታሪክ መሆኑን ማስረገጥ እፈልጋለሁ። የመጀመሪያው ልክ የኦሮሚያ ክልል በማስተር ፕላኑ አሳቦ የስርዓት ለውጥ ጥያቄ እንደተነሳው የአማራ ክልልም በአንድ ጨቋኝ ህወሓት ገዢ መደብ በመያዛቸው፣ በመዘረፋቸው፣ በመገደላቸው ይሄ የስርዓት ለውጥ ያስፈልገናል ብሎ እሱን ምክንያት አድርጎ በመነሰታቸው ይሄ የማንነት ጥያቄን የፊውዳል ጥያቄ አስመስሎ የማቅረብ ብዙም የሚያዋጣ እና ውሃ የሚቋጠር መስሎ አይታየኝም። ይሄ የጸረ ሽብር ግብረ ኃይል የሚባለው ቡድን ወልቃይድ የሄደው ሰላም ለማስከበር አስመስሎ ለማቅረብ ነው ወይም ሽብር የታጠቁ ሰዎች አሉ፣ ስለዚህ እነሱን ኒውትራላይዝ ለማድረግ ነው ለማለት ነው የሞከረው። ይሄ ፍጹም የተሳሳተ ነገር ነው። ለምን ይሄ የጸረ ሽብር ግብረ ኃይል የሚባለው የተለያዩ የኢትዮጵያ ፖለቲካ ኃይሎችን የመረበሽ፣ የማሰር፣ የመግደል እንጂ አንድም ጊዜ ኢትዮጵያን ከሽብር ጠብቆ አያውቅም። የምናውቀው የኢትዮጵያኖችን ሲያሸብር ነው። የአንድም ፓርቲ የበላይነት የህዋትን የበላይነት ለማቆየት ይሄን ጸረ ሽብር ግብረ ኃይል በሚል ቡድን አቋቁሞ ሌሎች ኢትዮጵያኖች ላይ ሽብር መንዛት እንጂ አሁን አሉ ላይ ሊያቀርብ እንደሞከረው ህዝቡን ከሽብር ለመጠበቅ ወይንም ከታጠቁ ኃይሎች ለመጠበቅ የተንቀሳቀሰ አይደለም። ለዚህም ነው ህዝቡ ይሄ ጸረ ሽብር ግብረ ኃይል ወጥቶ በነቂት የተቃወመው። ሁለቱ ቱባ ብሔሮች ጥያቄ የስርዓት ለውጥ ጥያቄ እንጂ አሁን አሉላ ሊያነሳቸው እንደመኮረው የዱሮ ፊዩዳል ሲስተም የመመለስ እንዳልሆነ እና በዓላማቸውም በግባቸውም የሚጻረሩ እንዳልሆነ ማስረገጥ አስፈላጊ ሆኖ ስለምታየኝ፣ አቶ አሉላ ሁለት ህዝቦች ሁለት ብሔሮች አላልኩም። የፖለቲካ አስተላለፍ ነው። ቅድም የገለጽኩት ህዝቡን አይደለም። በጎንደር ከተማ የኢትዮጵያ ኦፊሻል የሆነ ባንዲራ የለም። የወልቃይት ጉዳይ እንዲያውም እጠይቃለሁ የሚል ሰው የአማራ ክልል ባንዴራና የኢትዮጵያ የፌዴራላዊ ስርዓት ባንዴራ ይዞ ቢወጣ ጥያቄውም መልክ እንዲይዝ ያደርገዋል። ምክንያቱም ወልቃይት ውስጥ ያሉ የብሔር አማራ ተወላጆች የማንነታቸውን ጉዳይ የመወሰን መብት ይፈቀድላቸው ከሆነ ሰልፉ አንድ አማራ ክልል እንዲገቡ ስለሆነ እየተጠየቀ ያለው የአማራ ክልል ሰንደቅ ዓላማ ሪኮግናይዝ ማድረግ ግድ ይላል። ሁለተኛ፣ ይሄንን ብሔር ማንነት መሰረት አድርጎ የማካለል ስራ የፈቀደ ህገ መንግስትና ሰንደቅ ዓላማ ሪኮግናይዝ ማድረግ ይጠይቃል። እነዚህን እውቅና በነፈግንበት ሁኔታ የቀድሞ የኢትዮጵያ ባንዲራ ይዘን ወጥተን የአማራ ክልልና ብሔራዊ መንግስት እውቅናን ነፍገን የወልቃይት አማራነት እንዴት ብለን ልንናገር እንችላለን ነው እያልኩ ያለሁት። እንደገና ፌዴሬሽኑ የድሮ ግዛት እና ጂኦግራፊ መሰረት ያደረገ ካልሆነ የቋንቋና የማንነት ከሆነ ወልቃይት ውስጥ ያሉት ሰዎች ሊደመጡ ይገባል። ቋንቋቸው ምንድን ነው? ህዝቦቹ ምንድን ናቸው ተብሎ ሊታይ ይገባል። ማየት ከቻልን የደርግ ጊዜ የነበሩ ዶኪመንቶች ካየን የስታሲክስ መረጃዎች ካየን በአካባቢው የሚኖረው ህዝብ ትግርኛ ተናጋሪ እንደሆነ በግልጽ አስቀምጧል። ስለዚህ እነዚህ ህዝቦች በትክክል እኛ አማራንን ትግርኛ ተናጋሪ አይደለንም ካሉ ሌላ ጥያቄ ነው፣ መብታቸው ሊከበርላቸው ይገባል። ግን እነዚህ ህዝቦች እንደዛ ላሉ ስለዚህ ይህ ባልሆነበት ሁኔታ የወልቃይትን ጉዳይ የማንነት የመብት ጥያቄ አድርጎ ማቅረብ ስህተት ነው። ሰልፉም መሆን ያለበት ወልቃይት ውስጥ እንጂ ጎንደር ውስጥ አይደለም መሆን ያለበት። አቶ ስዩም በአጭሩ የሚሰጡን መልስ ካለ አቶ አሉላ አሁን ለተናገሩት ይኸው አሉላ፣ እኔ አንድ ከግምት ማስገባት ያለበት መንግስት ኃላፊነት ያለበት መዋቅር ነው። ስሜታዊ የሆኑ ወጣቶች ይህንን ባንዲራ ይዘው ወጡ፣ ይህኛውን ባንዲራ ይዘው ስለወጡ ስለዚህ የእነሱ ጥያቄ አግባብ አይደለም ብሎ ማለት አይችልም። መንግስት ኃላፊነት ያለበት አካል ነው። እነዚህ ወጣቶች መንግስት መልስ በአግባቡ ስላልሰጣቸው ስሜታዊ ሆነው ወጥተው እዛ አደባባይ ላይ ያሳዩት ነገር የህዝቡን ጥያቄ ልሸፍነው አይገባም። የወልቃይት ማህበረሰብ የራሱ ጥያቄ አቅርቧል። ያን ጥያቄ ያቀረበው በምንድን ነው? እሱ እስከ ፌዴሬሽን ሰዎች ምክር የቅርቦ የክልሉ መንግስት አግባብ የሆነ መልስ መስጠት ተስኖታል። መልስ ስላልሰጠ ነው ይህ ሁሉ ነገር የመጣው። ከዛ በኋላ በስሜት በጋራ በስሜት ወጥቶ አደባባይ ላይ የታየውን ነገር እንደ የህዝቡን ጥያቄ ለመሸፍ መጠቀም የለብም፣ አግባብም አይደለም። መንግስት ተሳስተሃል ሲባል ተስ አይቀበልም። ስህተቱን ለማስተካከል ደግሞ መልሶ ሌላ ስህተት ይሰራል። አሁንም በስህተት ላይ ሌላ ስህተት ይሰራል። እንደ ሀገር ህልውናችን አደጋ ላይ እየወደቀን ያለው እንደ ሀገር አብረን የመቆም እድላችን ራሱ አደጋ ላይ እየወደቀን ያለው ምክንያቱም አንደኛ መንግስት ሲናገሩት ሰምቶ ተቀብሎ ስህተቱን ነ አስተካክል አዲስ አበባ ማስተር ፕላን በእናቶ የሚቆጠሩ ወጣቶች ከተገደሉ ከታሰሩ በኋላ እኮ ነው መንግስት ተሳስቻለሁ ብሎ የማስተር ፕላን ውድቅ የተደረገው። በተመሳሳይ የፈተናውን ጉዳይ ያው ነው። አሁንም የወልቃይትም የቅማንትም ጉዳይ ተመሳሳይ ነው። ግን ነፃነት ይሻል ይሄ ተፈጥሯዊ ባህሪ ነው። ሰላማዊ ስልፍ ይወጣል እኔ ወሊሶ ነበርኩኝ ወሊሶ የወጣሁ ሰው በምንም አግባብ ምንም አይነት ንብረት አላደረሱ ንብረት አላወደም ምንም ነገር ያደረገው ነገር የሆነው ነገር ምንድን ነው? ሶስት ሰዎች ቆሰሉ አንድ ሰው ሞተ። ሰላ ለብሶ የወጡ ሰዎች ታሰሩ። ከዛ በኋላ እ ህዝብ ሀሳቡንና ሀዘኑን እንኳን መግለጽ የማይችል ከሆነ ወደት ሄዶ መኖር ይችላል? እንዴት ህይወት ሊኖረው ይችላል? ተቃውሞ ስር የተካሄደበት በስምንት ወስ ተካሄዶ በመቶዎች የሚቆጠሩ ሰዎች ህይወት ከጠፋ በኋላ ጸረ ሰላም ሀይሎች የሚባለው በምንድ ነው? እንዴት ሊያስኬደን የሚችለው እኔ ይሄ ገዢው ፓርቲ መቼ ነው የሚያስተካክለው? አቶ ግዛቸው እንግዲህ፣ መንግስት ሰልፎቹን ለመበተን ጠንካራ እርምጃ እየወሰደም፣ ሰዎች እየተገደሉ፣ እየቆሰሉ፣ እየታሰሩ የተቃውሞ ሰልፉ እንዲቀጥል ጥሪ እየተደረገ ነው። ይህን መሰሉ አካሄድ ወዴት ነው የሚያመራው? አቶ ግዛቸው ከዛ በፊት ስዩምም ሆነ አቶ አሉላ እየተከራከሩበት ያለው ዋነኛውን የኦሮሞና የአማራ ህዝብ አሁን እየጠየቀ ያለውን ጥያቄ ወደ ጎን የተወ ይመስለኛል። እነህ ሁለቱ ህዝቦች አንድ ያደረጋቸው አንድ ሶሊዳሪቲ እንዲያሳዩ ያደረጋቸው በአንድ ጨኳኝ የገዢ መደብ መያያዛቸው ነው። ለዚህም የስርአት ለውጥ በግልጽ አስቀምጧል። ኦሮሚያ ክልል ውስጥ የተሰሙ መፈክሮችን ብትሰሙ ወያኔ ኑንቡልችቱ ነው የሚሉ ይሄ ማለት ወያኔ ወይንም ህዋት አታስተዳድረንም ኦሮሚያን ለቃ ትውጣ ነው። ወያኔ የትግራይ ህዝብ አላለም። የትግራይ ህዝብ ሳይሆን ወያኔ ነው ጠላታችን እያሉ፣ በአማራም ክልልም እንደዚያው የህዋት የበላይነት ይብቃ እየተባለ ይሄ ማለት በአጠቃላይ አገዛዙ ላይ ያላቸውን ተቃውሞ የሚያሳዩበት እና አንድ የሚያደርጋቸው ይሄ እና ዲሞክራሲያዊ የዲሞክራሲ ፍላጎት እንዳላቸው የሚያስመሰክሩ መሆናቸውን ነው። እርግጥ ነው መንግስት ግድያውን አላቆመም፣ ስራቱን አላቆመም። የህዝብ ጥያቄ እስካልተመለሰ ድረስ ይሄ ብዙ ማስዋዕት የተከፈለበት መልስ እስኪመለስ ህዝቡ ወደኋላ ይመለሳል፣ ቅስቀሳውም ይቆማል ተብሎ መታሰቡ እጅግ የተሳሳተ ነው ብዬ አስባለሁ። ስለዚህ አሁን መንግስት ማድረግ ያለበት በቀጥታ የሽግግር መንግስት እንዲቋቋምና ኢትዮጵያ ሁሉም ፖለቲካ ኃይሎች እንዲወክሉ ማድረግ ነው ያለበት ብዬ አስባለሁ። ተጨማሪ ህይወት እንዳይጠፋ፣ ንብረትም እንዳይወድም ምን መደረግ አለበት? ከአቶ ስዩም ልጀምር። ህዝብ ስለታፈነ ነው አማራጭ ስላጣ ነው በተቃውሞ እንደዚህ ገንፍሎ የወጣው። አሁንም መልሱ ህዝብን ማፈን በማንኛውም መልኩ በምንም አይነት መመዘኛ መፍትሄ ሊሆን አይችልም። ስለዚህ መንግስት የህዝቡን ጥያቄ ለማፈን የሚያደርገው ሙከራ ማቆም አለበት። ማፈን የህዝቡን ጥያቄ ሊመልስ መፍትሄ ሊሰጠው አይችልም። አቶ አሉላ መንግስት ህገ መንግስቱን ያክብር፣ ፌዴሬሽኑን በትክክል ይተግብር፣ ወደ መሬት ያወርዶ፣ የቀሩ ጥያቄዎች ሁሉ ይመልስ። ሰላማዊ ዜጎች የሚያቀርቧቸው ጥያቄዎች ሰላማዊ በሆነ መንገድ ያለምንም ግድያና የሀይል እርምጃ ይመልስ። ሰላማዊ ያልሆኑ ሰልፎችና የአመፅ ሂደቶች ደግሞ ዜጎች ከማድረግ እንዲቆጠቡ እጠይቃለሁ። በውጭ የሚገኙ ሚዲያዎች ደግሞ በተለይ አስተያየት እና የራሳቸው አቅጣጫ ወይም ፖዚሽን ይዘው ነገሮችን በአያዩ መክራለሁ። አቶ ግዛቸው ኢህአዴግ መብቱን እየጠየቀ ያለውን የኦሮሞ ወጣት እንደ በግ የሚነዳ ሰው አለመሆኑን ተገንዝቦ ለጥያቄዎቻቸውን ትክክለኛ መልስ መስጠት መማር አለበት ብዬ አስባለሁ። ኢህአዲግ ይህን ያደርጋል ብዬ ምንም ተስፋ ባላደርግም የሕዝቡን ጥያቄ በማስተናገድ አገሪቱን ወደ ሰላም እና ወደ እድገት መምራት እንዳለበት ማሳሰብ እፈልጋለሁ። አለበለዚያ ወደ እልቂት፣ ወደ መተላለቅ መሄዳችን አይቀርም። ለምን አንድ የኦሮሞ እናት ልጇን አልቅሳ እየቀበረች ሌላው ከላዩ ላይ የሚጨፍርበት ምንም ምክንያት ስለማይታይ ኦሮሞ ሕዝብ ዝም ብሎ ይጠብቃል ብሎ መጠበቁ የዋህነት ይሆናል ከዚህ በኋላ አቶ ስዩም ተሾመ አቶ ግዛቸው ኤቢሳ እንዲሁም አቶ አሉላ ሰለሞን ሀሳቦቻችሁን ስላካፈላችሁን እናመሰግናለን ደህና ደሩ እግዚአብሔር ይስጥልኝ